ኦሮሚያ ውስጥ በምስራቅ ሐረርጌና በምዕራብ አርሲ አካባቢዎች ሰሞኑን የታየው የተቃውሞ እንቅስቃሴ ዛሬም ቀጥሎ በተለይ በምስራቅ ሐረርጌ ጉራዋ ሕይወት መጥፋቱ ተሰምቷል። አርሲ ውስጥ አጂ አካባቢ ደግሞ ተጠልፈው ተወሰዱ የተባሉ የአስራ አንድ ሰዎች ልብሶች መንገድ ላይ ተጥለው መገኘታቸውንና ሰዎቹ ያሉበት ግን እስካሁን እንደማይታወቅ ተማሪዎችም ትምህርት ቤት አለመግባታቸውን አንድ የአካባቢው ነዋሪ ለቪኦኤ ገልጠዋል። የዩናይትድ ስቴትስ የኖርዌይና የእንግሊዝ መንግስታት ዜጎቻቸው ወደ ኦሮሚያ የሚያደርጉትን ጉዞ ደጋግመው እንዲያስቡበት ወይም ጥንቃቄ እንዲያደርጉ አሳስበዋል። የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ኃላፊ ሚኒስትሩ አቶ ጌታቸው ረዳ ከኢትዮጵያ ቴሌቪዥን ጋር ትናንት ምሽት ላይ ባደረጉት ቃለ ምልልስ አርሲ ውስጥ የተፈጠረውን ግጭት አረጋግጠው የመንግስቱ ኃይሎች ኦሮሚያ ውስጥ ያለን ሁኔታ በቁጥጥር ስር ማዋላቸውን ተናግረዋል። ከተለያዩ ምንጮች የተገኙ መረጃዎችን ያካተተ ዘገባ ሰሎሞን አባተ እንደሚከተለው ኦሮሚያ ውስጥ ያለውን ሁኔታ መንግስት የተቆጣጠረው መሆኑን የመንግስቱ ቃል አቀባይ አቶ ጌታቸው ረዳ ደጋግመው የገለጹ ቢሆንም የከትናንት በስቲያው እሁድ ምዕራብ አርሲ ውስጥ አጆ አካባቢ በተፈጠረው ግጭት እንዲሁም ምስራቅ ሐረርጌ ጋራ ሙለታ ውስጥ ሰላማዊ ሰልፍ እንደነበረና በግጭቶች ውስጥ ሁለት ሰው እንደተገደለ ትናንት፣ ዛሬም ሌላ ሰው የሌሎች ሁለት ሰዎች ሕይወት እንዳለፈ ተዘግቧል። በአካባቢው ሙሽራ አጅበው ሲጓዙ የነበሩ ሰዎች በምዕራብ አርሲ ቀስቃሽ ዘፈን እየሰሙ ይጓዙ እንደነበርና የፖሊስ አባላት የመኪናቸውን ጎማ በጥይት እንደመቱባቸው መኪናው ለአምስት ኪሎሜትር ያህል በፈነዳ ጎማ ተጉዞ ከፊታቸው ደርሰው ተኩስ እንደከፈቱባቸውና ግራ ተጋብተው ቆሞ የነበሩ ሰዎች መመታታቸውን እማኝ ነን ያሉ ለቪኦኤ መግለጻቸውን ዘግበናል። የፌዴራል ፖሊስ አባላት የተመቱትን ወደ ኩየራና ሐዋሳ ሆስፒታሎች እንደወሰዷቸውም ተናግረዋል። ሰዎቹ ከፖሊስ አባላቱ አምስት ከሲቪሉ ሁለት ሰው በግጭቱ ውስጥ መገደላቸውንም ተናግረዋል። የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትሩን አቶ ጌታቸው ረዳን በቀጥታ ስርጭት ያነጋገረው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ትናንት ምሽት ላይ ባሰራጨው ዜናው እንዲህ ሲል ዘግቧል። በምዕራብ አርሲ ሲራሮና ሻላ አካባቢዎች የታጠቁ ቡድኖች በህዝብና በመንግስት ተቋማት ላይ ጥቃት ማድረሳቸው ተሰምቷል። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ አሁን በቀጥታ መስመር ላይ ናቸው። ወደ አቶ ጌታቸው ረዳ ዘግየት ብዬ መልሳቸዋለሁ። መጀመሪያ ግን በአካባቢው ስለተፈጠረውና ስለ ዛሬውም ሁኔታ ለቪኦኤ ቃላቸውን የሰጡ የአካባቢውን ነዋሪ እንስማ። ትዝታ በላቸው ነች ያነጋገረቻቸው ማምሻውን የምዕራብ አርሲ ነዋሪ ነኝ አሉኝ፣ አይደለም? አዎ። ዛሬ ምን እየሆነ ነው ያለው እዛ? ምን ያለውን ሁኔታ ይግለጹልኝ እስኪ። እዚህ ከሌላ በኦሮሚያ ክልሎች እና ዞኖች ከሚፈጠሩት እና ከሚከሰቱት ክሰቶች እንደ አንዱ ታይቶ ነው በሌላ ቦታ የምከሰተው ነው እዚህም የሚከሰተው ያለ ምንድን ነው ትናንት ትናንት ተማሪዎች በሻሸመኔ ሰላማዊ ሰልፎቹ ጠየቁ። ምን ጠየቁ? ምን ነበረ ጥያቄያቸው? የታሰሩት ወንድሞቻችን ይፈቱ፣ የአዲስ አበባ ፕላን ይወገድልን፣ እንደተባለ ተግባራዊ ይሁንልን በሚል ነው የጀመሩት። እነኚህ የዩኒቨርሲቲ ተማሪዎች ናቸው። የሁለተኛ ደረጃ የአንደኛ ደረጃም የሁለተኛ ደረጃም አንድ አይነት ጥያቄ ነው ያቀረቡ። በዚህ ነው የታጠቀ ክፍልና ሰራዊቱ ገብቶ አስሯቸው በተናቸውና በሻሸመኔ ከተማም ውስጥ አላረፉም። ህዝቡም ወጣ። በዛ እየደበደቡ እያሰሩ በዛ ሁኔታ ላይ እያለ አንድ አዲስ ክስተት በነጋታው ተከሰተ። ባለፈው እሁድ ማለቴ ነው። ተማሪዎቹ ተቃውሞ ያደረጉት መቼ ነው? ከትናንት ወዳ ጀምሮ ነው ቅስቀሳ። ተማሪ ይበጠናል። አንዱ ትምህርት ቤት ዛሬ ቢነሳ ሌላ በነጋታው ሁሉም አርፎ ክፍል ገብቶ፣ የተማሪ ተማሪ የለም። ስለዚህ ተማሪዎቹ ከሰኞ ጀምሮ ነው ተቃውሞ የጀመሩት። አዎ፣ የታጠቀ ክፍል ብለውኛል። ምን አይነት የታጠቀ ክፍል ነው? ምንድን ነው ያደረገው? ይበትናሉ ተማሪ በክፍልም ገብቶ ባንዲራ ሳያወጡ ሳያወርዱ ያኛውን ባንዲራ አወርዶ የኦነግን ባንዲራ ትናንት ሲዘቅሉ ነው ሰራዊቱ ገብቶ ተማሪ ከግቢ አባሮ አስወጥቶ ሁለት ተማሪዎችን በጥይት ሻሸመኔ ከተማ ውስጥ አባሮ መጡና እነሱ አነሱ ሌሎች ተበተኑ ሁለት ተማሪዎች በጥይት ተመቱ አዎ እና ተማሪዎቹ እነኚህ ባንዲራ ያነሱት ናቸው። ዝም ብሎ እነዚያን ባያገኙም በስመ ተማሪ መንገደኛውንም ቢሆን ሲፈልጉ መጥተው ይገላሉ። ሲፈልጉ በመኪና እየተከታተሉ አስሮ ይወዛሉ። ተማሪው በአንድነት ነው ሄዶ ባንዲራውን አውርዶ የኦነግን ባንዲራ የሰቀለው። እነ ሁለት በጥይት የተመቱት ግን ባንዲራውን መስቀል ውስጥ ነበሩበት። እርስ ስተሚያዳ ነው ከግቢ ሮጦ ከወጡ በኋላ ነው መንቀላ ነው እነሱ። እና ተኳሹ ሀይል ማን ይባላል? ማንነቱ አይታወቅም። በተለያዩ መኪና ተበትኖ ነው ነው ከተማ ሳያምሱ የሚውሉት አድማ በታይ ናቸው ፌደራል ናቸው፣ የአካባቢው ምልሻ ናቸው፣ የኦሮሚያ ፖሊስ ናቸው፣ ምንድን ናቸው? ፌደራል ናቸው። ምንነታቸው በልብስ ነው የምንለየው፣ ቡራቡሬ ልብስ የለበሱ ሰዎች ናቸው። ከዛ ደግሞ ሕዝብ ብለውኛል። ሕዝብ ምን ሆነ? ምን ያህል ሕዝብ ነው? መቼ ነው? ትናንትና ከትናንት ወዳም፣ ሻሸማኔ እንደዛ ነው። እስከ ትናንትና ማታ ሕዝቡም አልገባም። ተማሪዎችን ለመከታተል ሕዝቡ ይሄዳል ይታሰራል፣ ይገረፋል። ህዝቡም መንገድ ዘግቶ ነው እንደዛ ቆሞ ሲያባርሩ እየሮጠ ተማሪ እስኪለቀቅ ድረስ ህዝቡም እዛ አካባቢ ይንጋጋል። ህዝብ ማለት ምን ያህል ሰው ነው የወጣው? ልጆቹ ብዙ ነው። ከተማ ውስጥ መንገድ የሚያልፍ የሚመጣ የሚገባ ሁሉ እዛው ግማሹን እነሱ አቁሞ መታወቂያ ድረስ ይጠይቃሉ፣ ይፈትሻሉ። በዚህ ጋጋጣ ነው የሻሸመኔ ያለ እስካሁን። እስካሁን ድረስ አዎ፣ የመንግስት መስሪያ ቤት ክፍት ነው፣ ስራ ክፍት ነው፣ ንግድ ይካሄዳል። እንዴት ነው? አልፎ አልፎ ነው የሚካሄደው ዋና ዋና መንገድ ላይ እንጂ ሱቆች ወደ ኋላ ባሉት ከተሞች ውስጥ ምንም እንቅስቃሴ የለም። ሰው ለራሱ ይፈራል። በመኪና እንኳን ገብቶ ማውጣት በጣም አስቸጋሪ ነበር። ዛሬ ነው ትንሽ ለቀቅ የተደረገ። ትናንትና እንደዚያ ነበር። አሁን ዛሬ ተማሪዎቹ ወደ ተማሪ ቤት ተመልሰዋል? የለም ማንም ተማሪ ተመለሰ የለም። እዚህ ኢትዮጵያ አድቨንቲስት ኮሌጅን በሻሸመኔ ስር ነው። እሱም ትምህርት ቤት የለም። ተማሪዎች ዛሬ ጠዋት ባንዲራ ሲያወርዱ ታክሎ ተወ ግማሾቹ ተበተኑ። ምንም ትምህርት ቤት የለም። ባንዲራ ወረዱ። ተማሪዎች እንደገና ዛሬ። አድቬንቲስት ነው ይሄ በአድቬንቲስት ትምህርት ቤት በሻሸመኔ በምዕራብ አርሲ ስር ካሉ የግል ትምህርት ቤት አለ። አድቬንቲስት ኢትዮጵያ አድቬንቲስት ኮሌጅ እሺ፣ እነሱን አምስቱን አፍኖ ወሰዱ። ማንን? ተማሪዎቹን። እነኚው ቡራቡሬ ቡሬ ተበተኑ። እነኚው የፌደራል ኃይሎች ናቸው አፍነው የወሰዱት። ፖሊስም አለበት፣ የኦሮሚያ ፖሊስም አለበት። መኪና ላይ አይቻቸዋለሁ። ምን ስላደረጉ ነው ተማሪዎች አፍነው ስለሚወስዱት ዛሬ ተቃውሞ ነበር እንዴ? ተቃውሞ ነበር። አዎ፣ በአድቬንቲስት ኮሌጅ እስካሁን አልተጀመረም። ዛሬ በሃይ ስኩል ሙሉ ኮሌጅ ሳይሆን በሃይ ስኩል ከአንድ እስከ ዘጠኝ ባለው ትምህርት ቤት ውስጥ ነው የተጀመረ። ያኛውም በተኑ። ያኛውም የእንቅስቃሴ እንዳደርግ ተበተነ። እርስዎ እነኝን ነገሮች እንዴት ነው የሚያውቁት? እንዲሁ ያዩዋቸዋል ባይ ነው ወይስ እንደው ከሰው የሰሙትን ነው? ነበርኩ፣ ራሴ ይዞትን ሲሄዱ መንገድ ላይ ይዞ ነው ወደ ና የመጡት እዛ አካባቢ ስለው አቶ በዳሶ እኛን ስላነጋገሩ ለሚዲያ፣ ይሄንን አሁን ከተማ ውስጥ የሚካሄደውን ነገር ስለገለጹ ችግር ይደርስቦት ይሆን? ችግርማ ከዛሬ መቶ ዓመት በፊት ያለብን ችግር ነው። ምን ሌላ ነገር ያመጣሉ? ሰው ባልሁን እየታጠበ ሌላ ውሀ ቢጨምሩበት ምን ይመጣል? ሕይወቴን በእስር ቤት ያሳለፉ ሰው ስለሆነ እውነቴን ከመናገር እና ስለ ኦሮሞ እና ስለ ሀቅ መናገር እየፈለጉትን ቢያመጡ ምንም የሚደርስብን ችግር አይኖርም። ችግር አለ። በፊትም ከችግር የወጣንበት ጊዜ የለም። ከመቶ ሀምሳ ዓመት በፊት ጀምሮ ነው ችግር ውስጥ የገባ ነው። ምን አዲስ ችግር ይመጣል? በተጨማሪ የሚነግሩኝ ነገር አለ። ስለ ከተማዋ ስለሻሸ ለማን ሲሆን ስለ አጄ ወረዳ እሺ፣ አጄ ምን ሆነ? ዛሬ እንዴት ነው አጄ? ባለፈው ይሁድ ነው ሰርገኞች ላይ በተከፈተው ተኩስ አራት ሰዎች እንደተመቱ ከነሱ ማጽ እ ሆስፒታል እዚህ እኛው ታላ ተገር ያለ ሲያስገቡ እ አጄ ክትትል ሲያደርግ ህዝቡ እነዚህ ሰዎች ሰርገኞችን መኪና ጎማ መቶ መኪና ተንቀሳቅሶ እነሱ ቀድሞ እንደገና ሰርገኞችን እንዳሉ መኪና ተኩስ ከፈቱባቸው መኪና ውስጥ የተኙ ጨርፎ አራት ሰዎች የቆሙት ተመቶ ሆስፒታል ገብቶ፣ ከዛ በኋላ በነጋታው ገብተን መውጣት አይሻልም ብሎ ህዝቡ በጩኸት እጀ ከተማን ውስጥ ገቡና ለጥያቄ ሲሄዱ ምን ተደርጎ ተመቱ እነዚህ ሰዎች ሲባል ኦሮሚያ ፖሊስ እኔ አላቅም ማን እንደመጣቸው አለ። ሰዎች ሆስፒታል ተወሰዱ። በዚህ መካከል የፌዴራል ፖሊሶች መጡ። ከህዝብ ጋር ግጭት ተደረገ፣ ህዝቡም አልሸሸም። በዚህ ሁኔታ ነበረ እስከ ትናንትና። ከህዝቡም በኩል ከነዚህ ውስጥ ታፍኖ የተወሰዱ ሰዎች አሉ አስራ አንድ የሚሆኑ እነሱን ዛሬ ወስዶ በነጋታ ልብሶቻቸውን አውልቆ አስፋልት ላይ ለቤተሰቦቻቸው ልብሱን አሰረከሙ። ሰዎቹ እስካሁን አልታዩም፣ አልተገኙም። ምን አይነት ሰዎች ናቸው እነኚህ? የአጄ ነዋሪ ሰዎች ናቸው ወይስ ተማሪዎች ናቸው? የአካባቢ አስተዳደሮች ናቸው? ምን አረጋችሁ ተብሎ ነው እነሱ አስራ አንዱ የተወሰዱት? መንገደኛም መቀቀቅ በጥይት ማምጣት አስሮ መኪና ውስጥ መዘባት ነው። ማን ይጠይቃል? ምን ሰራችሁ ተብሎ የሚጠየቅ ወንጀል አለባቸው ተብሎ እስካሁን አይጠየቅም። የፈለጉትን እገፋሉ፣ ያስራሉ፣ ይገላሉ። መንገድ ላይ የስንጨና ሽማግሌ ተገለዋል፣ ጌለ ትናንት ወዲያ። ህዝቡም ደግሞ ወደ ጸጥታ ሀይሉ ተኩሶ አምስት ፖሊስ እንደሞተ ነው የሰማነው። አዎ የተደረገ ነው። የታጠቁ ሰዎች አሉ እንዴ እዛ አካባቢ የታጠቁ ሰዎች የሉም። እዚህ በሲዳሞና በአርሲ መካከል ሁለ ጣቢና በአሳር በግጦሽ ስላለ አልፎ አልፎ አንዳንድ አሮጌ መንሰራዎች ይኖራቸዋል። ህዝቡ ገጀራን፣ ይሄንን ያለው እሱን ይዞ ወጥቶ ተስፋ ቆርጦ ህዝቡ ሰርገኞች፣ ሙሽራዋም፣ ልጅቷም ልጁም ስለ ጠፋ ህዝቡ ተስፋ ቆርጦ ነው። አንድ ወረዳ ሳይሆን ከብዙ ቀበሌ አንድ ላይ ተገብቶ ወጣ። እነሱም የተኮሱበት የወደቀ የወደቀ ያለው ከምናርቅ፣ በዚህ አይነት ከምናርቅ አንዴ ጨርሱን ብሎ በወሰደ እርምጃ ነው። እነሱ ልሞቶ የቻሉት ጊ ህዝቡ ምንም ትጥቅ የለውም። የራሱም እየተፈታ ነው። ሙሽራዋና ሙሽሪቱ ሞቱ ነው ያሉኝ አሉ፣ ጠፍቶ ጫካ ገቡ። በመስኮት መኪና ብቆ ሲሆን ሰዎች ወደ ተመቱ ሰዎች ሲመለሱ እነሱ ሸቶ ጠፍቶ ተይዞ ነው። በነጋታ ነው የተገኙ። በአካ ሁለት ቀን በኋላ ነው የተገኙ። ከሁለት ቀን በኋላ እነዛ የቆሰሉ ሰዎች ሞቱ። ታጣቂዎቹ ተኩስ የከፈቱባቸው መኪና ውስጥ የነበሩት ሶስቱ ተሽሏቸዋል። እዚህ ቁየራ ሆስፒታል ነው ወጥቷል። ትናንትና አንዱ በጣም የጨናበት አዋሳ ሪፈራል ሆስፒታል ነው ያለ። እስከ ዛሬ ያው በሞትና በህይወት መካከል ነው ያለ። አቶ በዳሱ አጄ ዛሬ እንዴት ናት? የአጄ ከተማ እንዴት ነው ጸጥታው? አጄ ከተማ ጦር ተከባለች። የጠፉ ሰዎች አሉ፣ አስራ አንድ ሰዎች። እነሱን ፍለጋ ህዝቡም ይተራመሳል። አሁንም ምንም ሰላም የለም። አስራ አንድ ሰዎች ልብሳቸው እስከነከናተራ ጫማቸው የለበሱት ጃኬት Jabin Don, Ulunan Sasuan to Tolabet Saboto or Brohedu, Mangala Batanolis, Tao Chal Taganum, Kazara, Randito. Yen and in Saway Samia Kaluso? Ah, Akalo, Akalo. Stingerui? And the Nya Bushraga Matu, Arja Masho, Tashitasifo, Gamada Nuno, Batole, Saho Batole, Ramato, Wiyama, Wiye, Edao, Aliji Ragato. Jamachu Habiba, Nagao Tibeso, አምባሳቱ ከ ከሽታ ቡንዳት የነዚህ ናቸው። ልብሶቻቸውን ብቻ ተረክቦ ሰዎች እስከ ዛሬ የት እንደገቡ አልታወቁ። እነኚህ ሁሉ አርሶ አደሮች ናቸው ነው ያሉኝ። አርሶ አደሮች ናቸው። አዎ አዎ። ግን ምን ወንጀል ፈጽሞ ይሆን? ምንም የሰሩት ነገር የለም። ተማሪዎች የሚከበቡ የተማሪዎች ወላጆች ናቸው። ገበሬን የሚያዋስነው ከተማ ነው። በዛ ግልብጥ ብሎ ከወጡት ህዝቦች ናቸው እነዚህ። ሮጦ ያመለጡ ያመለጡ የተመቱም ተመቱ። እነዚህ የተያዙ ሰዎች ናቸው። መኪና ተከታትሏቸው በመኪና አስሯዊ ነው የወሰዱ። ልብሶቻቸውም በነጋት አምጥቶ እዛ መንገድ ላይ ለቤተሰቦቻቸው አስረከቡ። ሰዎቹ የት እንደገቡ እስከዛሬ አታወቅም። ይሄ በሀቅ ላይ የተመሰረተ ነው። አቶ በዳሶ ግን አሁን ምን ያስባሉ? እርሶ ምን መደረግ አለበት? ምንድን ነው እንደ መፍትሄ የሚያዩት? አሁን እዚህ ኦሮሚያ ውስጥ ለተከሰተው፣ በተለይም እርሶ በሚኖሩበት በምዕራብ አርሲ ዞን በሻሸመኔ የሚሆን በአጄ ስላለው ሁኔታ፣ ስለ አጄና ስለ ምዕራብ አርሲ ዞን ብቻ ሳይሆን እኔ መፍትሄ ይሆናል ብዬ የሚገምተው ይሄ ህዝብ እስከ ዛሬ የራሱ የሆነ ማዕከላዊነት ያለው መንግስት የሌለው ህዝብ፣ ቢጨፈጨፍ፣ ቢገደል፣ ቢታጨድ እስከ ዛሬ በዓለም ደረጃ ወንጀለኛ ለሱ የማይጠየቅ ህዝብ ነው። ይህ ህዝብ ማን ገደለ ቢባል እንደ ውሻ ገሎ መወርወድ ከመቶ ዓመታት በፊት የሰው ልጅ ሆኖ ይሄ ህዝብ በምድር ላይ እንደተገኘ ባላመት ሳይሆን አንድ ሰው አውሬን ገሎ እንኳን ይጠየቃል። ኦሮሞውን መግደል ማለት ከአውሬ ያነሰ ነው። ከአንድ ተራ እንስሳ የዱር እንስሳ ያነሰ ህዝብ ነው። ስለዚህ እርስ ወይም ተሸክመን ኖረናል። አሁን የኦሮሞ ህዝብ አንድ አፍ ሆኖ አንድ ቃል ሆኖ ሰው መሆኑን ተገንዝቦ በአንድነት በአንድ ድምፅ ከላይ እስከ ታች ያለው የኦሮሞ ህዝብ በኦሮሞነቱ ከልብ ውርደት ተከናንቦ ከምንኖር ብሎ ኦሮሞ አንድ እስካልሆነ ድረስ ይሄ የሚቀጥል ነው። ምንም ማድረግ አይቻልም። ከምንልክ አንስቶ እስከዛሬ እየታጨደ ስም እየተቀየረ ስም እየተሰጠ ይገደላል። የምጠየቅበት ቦታ የለም። በኢትዮጵያ አንድነት ስም ተራ በተራ በተለያየ ጎራዴ እየታረን እንደ ወፍ ሬሳችን ሜዳ ላይ እያለ ነው። ማምራት የሚችሉ ሰዎችን አጥተናል። ይህን ለዓለም ይሰማ ብለን ነው እንጂ ይህን ብናደርግም ዛሬ ማታ ሊመጡ ሊጠቡ ሊገሉ ይችላሉ። ይሄ ሞትን አይደለም። ሞት ሳይሆን በቁመና ሞትናል። እኛ በእኛ ንብረት ሰበንጃ ተገሶ በራሳችን ንብረት እያለቅን ነው። ኦሮሞን እርስ በርስ እያባሉ ነው። እኛ አንድ አፊስ ያለው ንብረት ይቀጥላል ነው የምለው። ይሄ ሌላ ምንም የምለው ነገር የለም። እንደው እንዲነግሩኝ የፈለግኩት ይሄ ነገር የሚበርደው መንግስት ምን ቢያደርግ ነው? ከመንግስት ምንድ ነው የምትጠይቁት? እኔ ከመንግስት ምንም የምጠይቀው የለም። ምን እንጠይቃለን? ኦሮሞ በመሆኔ ወንጀለኛ ነኝ። ዛሬም ነገም ልጄም በ በዚህ ነው ህይወቱን ያጣሁ፣ የሚቀጥለውን በዚሁ ያልቃል። አባቴም እንዲሁ በኦሮሞነቱ ነው አፈር ሲበላ። አፈር በቅቶ ይጠራ። አያቶች፣ ጀግኖቻችን፣ ልጆቻችን ለአፍሪካ ዓለም የሚበቁ ሰዎችን አቶናል። እነ ባሮቱም ሁሉ ሕይወታቸውን እነ መገርሳ በል፣ እነ ጀኔራል ነዲ ገመዳ ያጡት ሰው አገር ሄደ አይደለም፣ በአገራቸው ነው በሀገራቸው ኦሮሞ ሆኖ አይናቸው ስለተከፈተ ነው ያጣናቸው። እየሞትን በመጨረሻም እየሞት ነው። አቶ በሶ አንድ ነገር ብለዋል። ልጆ ተገሎ ቦታል

እኔ ስንት ዓመት ነው እድሜው? ሰባ አምስት ይሆናል። በጣም አመሰግናለሁ ስለሰጡኝ ሰፋ ያለ ማብራሪያ። ለዓለም አሰሙልን፣ እግዚአብሔር ያኑርልን። አመሰግናለሁ። ኦኬ ዛናዋሎች በሌላ በኩል ደግሞ ምስራቅ ሀረርጌ ጉሮዋ ወረዳ ውስጥ በምትገኘው ጋምቤላ ከተማ ዛሬ ሰው ሰልፍ ወጥቶ እንደነበረ ጥቆም አደረሰን። ወደ አካባቢው ደውለን እንደተረዳ ነው የታሰሩት ይፈቱ፣ ስለተገደሉት ካሳ ይከፈል፣ ኦህዴድ አይወክለንም የሚሉ ሰልፈኞች ከሰጥታ ኃይሎች ጋር ተጋጭተው ሁለት ሰዎች ተገድለዋል። አዋኒ ጋለ ጋ ኦሮሚቱ ዲጋ ሙ ርሚ አሲሳ ኩጨሌመከኦሮሚቱ ከተማ ወጣ ብሎ ጋምቤላ በሚባለው ቦታ ሰዎች ተቃውሟቸውን ሲያሰሙ ነበር። ኩርፋ ጨሌ ወደተባለው ቦታ እያመሩ እያለ የአጋዚ ጦር አባላት ደርሰው ወደ አስር ሰዓት አካባቢ መሃዲሳኒ እና ሳፊ አብረው የሚባሉ የጉሮዋ ወረዳ ነዋሪዎች ላይ ተኩሰው ገድለዋቸዋል። የሰማችሁት ድምፅ ለተናጋሪው ደህንነት ሲባል ለደህንነታቸው እንደሚሰጉ በመግለጻቸው ድምጸቱን ለውጠና ያሰማናችሁ ናቸው። የጸጥታ ኃይሎቹ ጥይት ሲተኩሱ የራሳቸውን ታጣቂም ተኩሶ መምታታቸውን እኒሁ እማኝ ተናግረዋል። አሁን ወደ መንግስቱ የኮሚኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳና የኢትዮጵያ ብሮድካስቲንግ ኮርፖሬሽን የትናንት ምሽት ቃለምልልስ ልውሰዳችሁ። ባለፈው በኦሮሚያ አካባቢ በተወሰኑ አካባቢዎች ተፈጥሮ የነበረው ውከት በአሁኑ ሰዓት መቀዛቀዙ ወይም መረጋጋቱ ይታወቃል። አሁን ይህ አሁን የተፈጠረው ችግር የዛኛው አካል ነው ወይስ ሌላ ነው? የዛኛው አካል ነው፣ የዚኛው አካል ነው ማለት ግን በባህሪው የተለየ ነው። ምክንያቱም ባለፈው በምዕራብ ሸዋ፣ በደቡብ ምዕራብ ሸዋ አካባቢ ተከሶ የነበረው ፕሮቴስት አብዛኛው ሕብረተሰቡ ተቀባይነት ያለው ጥያቄ አቅርቦ በተወሰነ መልኩ ግን ያንን ጥያቄ ወደ አልተገባ መስመር ለመግፋት የሞከሩ ወገኖች ወደ ሁከት እና ወደ ብጥብጥ የመሩት ነገር ነው የነበረው። ግን ኢሴንሽሊ ያ ኔቸሩ እንደጠበቀ የቆየ እንትን ነበሩ። ስለዚህ ይህን ተቃውሞ ያቀረበው ህብረተሰብ ቢሆን ወደማይገባ የሁከትና የበጠበጥ ነገር መሄድ የለብንም የሚል ከመንግስት ጋር በተከታታይ በተደረጉ ውይይቶች ችግሩ ደግቦ ተቋርጦ የነበሩ የልማት እንቅስቃሴዎች ተቋርጦ የነበሩ ትምህርት ወስተ ነገሮች ሲሰሩ የቆዩበት ነገር ያለ። ይሄኛው በባህሪው ለየት ይላል። ከአሁን በፊት ባልታየ መልኩ ያልነበሩ ታርጌቶች የሚጠቁበት አንዳንድ የእምነት ተቋማት ላይ ጥቃት የተሰነዘረበት፣ የመንግስት የልማት ተቋሞችን ለማፍረስ የሚደረገው ጥረት በቅንጅት የተሰራ በሚመስል መልኩ የተከናወነበት። ከምንም ነገር በላይ ግን እጅግ በጣም በተደራጀ መልኩ የታጠቀ ሀይል ሁኔታዎችን ለማረጋጋት በተንቀሳቀሰ የተጠጠ ሀይል ላይ ትልቅ ጥቃት በመፈጸም ከፍተኛ ሞት አደጋ ማድረስ የተቻለበት ሁኔታ ነው የነበረው። ስለዚህ በባህሪው የተለየ ነው የሚል ነው። ግን መንግስት አሁን እያደረጉ ያለ ማጠራት እንቅስቃሴ አለ። ምንድነው ምንድነው አሁን ያለበት ሁኔታ? አሁን ያለበት ሁኔታ ያው መንግስት ሀይሉ ሁሉንም አካባቢዎች በቁጥጥር ስለዋለበት እና የታጠቁት ወገኖች እንቅስቃሴ የከሰፈበት ግን ደግሞ በቁጥጥር ስር መዋል ያለባቸው ወገኖች በቁጥጥር ስር መዋል የጀመሩበት በቀጣይ ግን በተሟላ ሁኔታ ምን አይነት እንቅስቃሴ ለተደረገ ለህዝብ ግልጽ የሚሆንበት ነገር ነው ያለው። አሁን አንጻራዊ ሰላም በእነዚህ ሁለት አካባቢዎች የሰፈነበት ሁኔታ ነው ያለው። የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር አቶ ጌታቸው ረዳ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ስለ ሰሞኑ የኦሮሚያ ሁኔታ ያደረጉትን ቃለ ምልልስ ነው የሰማችሁት። ይህ በእንዲህ እንዳለ አዲስ አበባ የሚገኘው የአሜሪካ ኤምባሲ ኦሮሚያ ውስጥ ሻሸመኔና አጄ ከተሞች ውስጥ ያለውን ሁኔታ በቅርብ እየተከታተለ መሆኑን አስታውቆ የዩናይትድ ስቴትስ ዜጎች ሁሉ ወደ አካባቢዎቹ ከመጓዝ እንዲቆጠቡ ትናንት ባወጣው ማስታወቂያ አሳስቧል። የግል ደህንነት እቅዶቻቸውን በድጋሚ ይፈትሹ፣ አካባቢያችሁን በንቃት ተመልከቱ፣ የአካባቢ ዜናዎችን በቅርብ ተከታተሉ፣ ንቃታችሁን፣ አይኖቻችሁን በከፍተኛ መጠን ከፍታችሁ ተከታተሉ፣ ደህንነታችሁን ልትጠብቁ የምትችሉባቸውን የተጠናከሩ እርምጃዎች ሁሉ ውሰዱ፣ ለተጨማሪ ደህንነታችሁ የአካባቢ ባለስልጣናትን መመሪያ ተከታተሉ ብሏል ኤምባሲው በማሳሰቢያው በሌላ በኩል ደግሞ የኖርዌይ ኤምባሲ ባወጣው ማሳሰቢያ ዜጎቹ የአዲስ አበባ ዙሪያን ጨምሮ ወደ ኦሮሚያ ክልል ሊያደርጉ ያሰቡትን ጉዞ በድጋሚ እንዲፈትሹ ዛሬ ባወጣው ሰነድ አሳስቧል። የእንግሊዝ ኤምባሲም በተመሳሳይ ሁኔታ ዜጎቹ ሁኔታውን በቅርብ እንዲከታተሉና ጉዞዎቻቸውን በድጋሚ እንዲፈትሹ አሳስቧል።